The Voice of America. የኢትዮጵያ መንግስት በሰሜኑ የአገሪቱ ክፍል እያካሄደ እንዳለ የሚገልጸው የሕግ ማስከበር ዘመቻ ፍጻሜውን ሊያገኝ መዳረሱን አስታወቀ። የዘመቻው ማጠናቀቂያ በሆነችው መቀሌ ከተማና ነዋሪዎቿ ላይ ጉዳት እንዳይደርስ የሚቻለውን ጥንቃቄ ሁሉ እንደሚደረግም ጠቅላይ ሚኒስትር ገለጹ። ከዚሁ ጋር በተያያዘ የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች ሰብአዊ ድጋፍ እየቀረበ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት አመለከተ። መለስካቸው አምሃ ስርስር አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ ገጻቸው እንደገለጹት ከሳምንታት በፊት በትግራይ ክልል ተጀምሯል ያሉት ህግ የማስከበር ዘመቻ የመጨረሻው ምዕራፍ ዛሬ መጀመሩን ገልጸዋል። ጠቅላይ ሚኒስትሩ እንዳብራሩት ይህ የመጨረሻው ምዕራፍ ውጊያ ከመጀመሩ በፊት በተቃራኒ ወገን ያለው ኃይል አባላት እጃቸውን እንዲሰጡ በተቸረው የሰባ ሁለት ሰዓት ጊዜ በመጠቀም በሺዎች የሚቆጠሩ የትግራይ ልዩ ኃይልና የሚሊሻ አባላት እጃቸውን ለመከላከያ ሰራዊት ሰጥተው ገብተዋል። በእሳቸው አገላለጽ በርካታ የትግራይ ወጣቶች የህወሀትን እኩይ ዓላማ ተረድተው ከጥፋት እጃቸውን ሰብስበዋል። ጠቅላይ ሚኒስትር አብይ በዚህ መልእክታቸው እንደዘረዘሩት ይህ የመጨረሻ ድል የተሰጠው ለሁለት ዓላማ ነው። የመጀመሪያው ወንጀለኛው ጁንታ ያሉት ቡድን በሰላም እጁን ለመስጠት ፈቃደኛ ከሆነ ዘመቻውን በማጠናቀቅ ሕግን በአነስተኛ ዋጋ ለማስከበር ነበረ ብለዋል። ሁለተኛው ደግሞ የህወሀት የጥፋት ዓላማ ዘግይቶም ቢሆን የገባው አንድም ሰው ከተገኘ ያንን ሰው ለማትረፍ እንዲቻል ነው ሲሉ ገልጸዋል። አጥፊ ቡድን ያሉት የህወሀት አመራር በዚህ ሁሉ ዕድል ስላልተጠቀመ የመከላከያ ሰራዊት የመጨረሻውንና ሦስተኛውን የዘመቻ ምዕራፍ እንዲፈጽም ትዕዛዝ ተሰጥቶታል ብለዋል። በመጨረሻም ንጹሐን ነዋሪዎችና መቀሌ ከተማ የከፋ ጉዳት እንዳያገኛቸው የተቻለው ጥንቃቄ ሁሉ እንደሚደረግ ገልጸው ህዝቡም ወንጀለኛ ካሉት ቡድን ራሱን በመነጠል ከመንግስት ጥረት ጋር እንዲተባበር ጥሪ አቅርበዋል። በሌላ ዜና ደግሞ የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች ሰብአዊ ድጋፍ እያቀረበ እንደሆነ የጠቅላይ ሚኒስትሩ ጽፈት ቤት አመለከተ። ይህ ስራ ከሚመለከታቸው አካላት ጋር በመሆን ሰብአዊ ድጋፍ ለሚያስፈልጋቸው ዜጎች ሁሉ እንደሚሰጥ የሚናገረው የጽፈት ቤቱ መግለጫ የፌዴራሉ መንግስት ይህን ተግባር ለመፈጸም ቁርጠኛ መሆኑን ገልጸዋል። አክሎም ሰብአዊ ድጋፍ ለማድረግ የተቋቋመው የቴክኒክ ኮሚቴ ባለፈው ሳምንት የዳሰሳ ጥናት እንዳደረገና በዚህ መሰረትም በሰላም ሚኒስቴር አስተባባሪነት አስፈላጊውን ድጋፍ ከቀያቸው ለተፈናቀሉ ዜጎች እየተደረገ እንደሆነ አስታውቋል። የፌዴራል መንግሥት በተቆጣጠራቸው ትግራይ ክልል አካባቢዎች የምግብ መድኃኒት፣ ንጹሕ ውሃና ሌሎች ምግብ ነክ ያልሆኑ ድጋፎች የምደረግ መጀመሩንም መግለጫው አስታውቋል በመጨረሻም የተፈናቀሉ ዜጎችን ሁሉ ለመርዳት ዝግጁ መሆኑን የገለጸው መንግስት የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ የዜጎችን ደህንነት ለመጠበቅና ለመደገፍ ፍላጎት ካላቸው ድርጅቶች ጋር ለመስራት ያለውን ፈቃድ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ